ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የታህሳስ 9 ማክሰኞ ምሽት መሰናዶ ጀመረ። በሀዲያ ዞን አስተዳደርና ሹሞች ላይ የሰላ ትችትን የሰነዘሩ ወጣቶች መታሰራቸው ተገለጸ። ሰዎች ይታሰሩ ነበር። ታስራውም የተጨባጭ መረጃ ሳያገኙ ሲቀሩ አንከራቸዋቸው ይለቃሉ። ከዚህ በፊት የሚታሰሩ ወንድሞቻችንም ማለት ነው። የተያዘው አንድ ጓደኛችን ነው። አሁን ደግሞ ሌላ ተጨማሪ አንድ ይዘውታል። ዛሬ ሁሉንም እየለቀሙ ነው። አሁን ከተገኘ ማንም በቃ እንደ ከተገኘ እያዛለ ያውጭ በዚህ ዙሪያ ካሰናደነው ዘገባ ላይ የተቀነጨበ ድምጽ ነው የሰማችሁት። ዘገባው ከዜና በኋላ የምንመለስበት ይሆናል። ይህና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችንና ዘገባዎችን ይዘን ነው የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት አሳ 9 2016 ዓም መሰናዶ እየመራው ኤደን ገረማው አብሬያችሁ ቆያለው ዋና አዘጋጇ ጽዮን ግርማናት እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብርልን ይችላልናል ከምንላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እመራችኋለሁ። ሰላም ጤና ይስትልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። የሰዓቱን የዓለም ዜናዎች ይዤላችሁ የቀረብኩት አስማማየኑ ነኝ። በእለቱ ከያዝናቸው ዜናዎች መካከል ዋና ዋናዎቹ የብሔራዊ ምርጫ ቦርድ ሰብሳቢ ሹመት፣ ቀይ ባህር ላይ የመርከቦች ደህንነት የሚጠብቅ ዓለም አቀፍ ኃይል ሊቋቋም ነው መባሉ፣ የተባበሩት መንግስታት ድርጅት ሰላም አስከባሪዎችን ከኮንጎ ቀስ በቀስ ለማስወጣት መስማማቱ የተመለከቱ ዜናዎች ይገኙበታል። አብራችሁን ቆዩ። ወደ መጀመሪያ ዜና አልፋለሁ። ብሔራዊ ምርጫ ቦርድ አዲስ ሰብሳቢ ተሾመለት። የኢትዮጵያ ብሔራዊ ምርጫ ቦርድ ከአምስት ወራት በፊት በገዛ ፈቃዳቸው ከሥልጣናቸው በለቀቁት ወይዘሮ ብርቱካን ሚዴቅሳ ምትክ አዲስ ሰብሳቢ ተሾሞለታል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ወይዘሮ ሜላተ ወርቅ ኃይሉን የቦርዱ ሰብሳቢ አድርጎ ሾሟል። ቦርዱ ሹመቱን በተመለከተ ባወጣው መግለጫ አዲስ የተሾሙት ወይዘሮ ሜላተ ወርቅ ኃይሉ ቀደም ብሎም የብሔራዊ ምርጫ ቦርድ የጽህፈት ቤት ኃላፊ በመሆን ከየካቲት 2012 ዓ ም እስከ የካቲት 2015 ዓ ም ማገልግላቸውንም ቦርዱ ገልጿል። ከዚህ ቀደም ቦርዱን በሰብሳቢነት ሲመሩ የነበሩት ብርቱካን ሚደቅሳ ከነሐሴ አንድ ቀን 2015 ዓ.ም ጀምሮ በገዛ ፈቃዳቸው ስራቸው መለቃቸውን ተከትሎ ከአራት ወራት በላይ ቦታው ክፍት ሆኖ መቆየቱ ይታወቃል። ቀይ ባህር ላይ መርከቦች ላይ የሚደርሱ ጥቃቶችን የሚከላከል ዓለም አቀፍ ኃይል ሊቋቋም ነው። ዩናይትድ ስቴትስ እና ሌሎችም ሀገሮች አንድ ላይ ሆነው ቀይ ባህር ላይ የሚጓዙ መርከቦችን ከጥቃት ለመጠበቅ ዓለም አቀፍ ኃይል ሊያቋቁም መሆኑ ተነግሯል። መርከቦቹ ላይ በሁቲዎች ቁጥጥር ስር ካሉ የየመን አካባቢዎች በአብራሪ አልባ አውሮፕላኖችና በተወንጫፊ ሚሳይሎች ጥቃት ሲዘነዘርባቸውም ቆይቷል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዓለም አቀፍ ኃይል እንደሚቋቋም ዛሬ ማክሰኞ ባህሬን ውስጥ አስታውቋል። ፕሮስፐሪቲ ጋርዲያን ተብሎ በተሰየመው ዓለም አቀፉ ኃይል ብሪታንያ፣ ባህሬን፣ ካናዳ፣ ፈረንሳይ፣ ጣሊያን፣ ኔዘርላንድስ፣ ኖርዌይ፣ ሲሸልስና ስፔን ከዩናይትድ ስቴትስ ጋር ሆነው የመርከቦቹ ደህንነት ይጠብቃሉ። አንዳንዶቹ በጋራ ቅኝት የሚያካሄዱ ሲሆን ደቡባዊ ቀይ ባህርና ኤደን ባህረ ሰላጤ ላይ የጥበቃ ድጋፍ የሚሰጡም ኃይሎች እንደሚኖሩ ተመላክቷል። ስማቸውን እንዳይገለጽ የጠየቁ አንድ የዩኤስ መከላከያ ሚኒስቴር ባለስልጣን እንዳሉት በዓለም አቀፍ ኃይሉ ለመሳተፍ የተስማሙ ነገር ግን ስማቸው እንዲገለጽ ያልፈለጉ ሌሎችም ሀገራት አሉ። ቀይ ባህር ላይ የሚደርሱ ጥቃቶች የተነሳ በርካታ የጭነት መርከብ ኩባንያዎች መርከቦቻቸው የጸጥታው ሁኔታ መፍትሔ እስከሚያገኝ ድረስ ባብኤል መንደብ ሰርጥ ሳይገቡ ባሉበት ቁመው እንዲጠብቁ አዘዋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ ዕዝ እንዳስታወቀው ትናንት ሰኞ ዕለት ሁለት ተጨማሪ ጥቃቶችም ደርሰዋል። በተያያዘ ዜና በመርከቦቹ ላይ የሚደርሱት ጥቃቶች በሚመለከት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እርምጃ እንዲወሰድ ዩናይትድ ስቴትስ አሳስባለች። የጸጥታ ምክር ቤቱ አባላትን የየመን ሁቲዎች ስለደቀኑ ስጋት ትናንት ሰኞ በዚህ ስብሰባ የተወያዩበት ቢሆንም ወዲያውኑ እርምጃ አልወሰዱም። ዩኤስኤስ ካርኒ እና ዩኤስኤስ ሜሰን የተባሉ ሁለት የዩናይትድ ስቴትስ የባህር ኃይል አውዳሚ መርከቦች ከሁቲዎች የሚሰነዘሩ ጥቃት በመከላከልና ምላሽ ለመስጠት ለማገዝ በየቀኑ በባቤሌል መንደብ ሰርጥ ያልፋሉ። ይህ በእንዲህ እንዳለ በቀይ ባህር መርከቦች ላይ በሚደርሱ ጥቃቶች ዓለም አቀፍ ንግድ እየተናጋ ነው። ቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የየመን ሁቲ ታጣቂዎች የሚያደርሱት ጥቃት በአንዳንዶቹ የንግድ መርከቦች ኩባንያዎችና ግዙፍ የነዳጅ ኩባንያዎች ላይ ስጋት አሳድሯል። በዚህም የተነሳ የዓለም አቀፍ ንግድ እንቅስቃሴዎች ለሸቀጦችና ለነዳጅ አቅርቦቶች ወሳኝ በሆነው መተላለፊያ መጠቀም እየተወ በመሆኑ የአቅርቦቶች መዘግየትና የዋጋ መናር እንደሚከተል ይጠበቃል። ግዙፉ የነዳጅ ኩባንያ ቢፒ ማናቸውንም የነዳጅ አቅርቦቶቹን በቀይ ባህር በኩል ማጓጓዙን ለጊዜው ለማቆም መወሰኑን ትናንት አስታውቋል። በኢራን የሚታገዙት ሁቲ ታጣቂዎች ጥቃት በገበያው ላይ በፈጠረው ስጋት የተነሳ የነዳጅ ዋጋ በከፊል አሻቅበዋል። በጋዛ ሰርጥ በየብስ የጥቃት ዘመቻ የቀጠለችው እስራኤል ዛሬ ማክሰኞ አዲስ የአየር ድብደባ አድርሳለች። ዛሬ የእስራኤል የጦር ኃይል ባወጣው መግለጫ ከኋለኛ የአየር ድብደባው ኢላማዎች ውስጥ ሐማስ የሚጠቀምባቸው ግቢዎች እንደሚገኙበትም አመላክቷል። ወታደሮቹ ደቡብ ጋዛ የሚገኝ መሿለኪያ መደምሰሳቸውንም መግለጫው አክሏል። ከግብፅ ጋር በምትዋስ ነውና ውጊያውን ሸሽተው የተሰደዱ ብዙ ሺህ ሲቪሎች በሚገኙባት በደቡብ ጋዛ ራፋ ከተማ ውስጥ በእስራኤል አየር ጥቃት ቢያንስ 20 ሰዎች መገደላቸውን በሐማስ ስር ያለው የጋዛ የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለፍልስጤማውያን ሲቪሎች አስፈላጊ ሰብአዊ እርዳታ ሲባል ውጊያውን እንዲገታ በሚጠይቀው ውሳኔ ላይ ዛሬ ድምፅ ይሰጣል። የውሳኔው ደጋፊዎች በቂ ድምፅ አግኝቶ ለማለፍ የሚያስችለው ድጋፍ ለማሰባሰብ ጥረት እያደረጉ ሲሆን፣ በውሳኔው ሰነ ዙሪያ ድርድሩ በመቀጠሉ ለትናንት ታቅዶ የነበረው የድምፅ አሰጣጥ ወደ ዛሬ ተላልፏል። ለሰብአዊ እርዳታ ሲባል ተኩስ እንዲቆም በመጠየቅ ባለፈው ወር በጸጥታ ምክር ቤቱ የቀረበው ውሳኔ ዩናይትድ ስቴትስ ውሳኔ በመሻት ስልጣኗ ተጠቅማ እንደጣለችው ይታወቃል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባለፈው ሳምንት ተመሳሳይ ነገር ነገር ግን አሳሪ ያልሆነ ውሳኔ በከፍተኛ ድምፅ አሳልፏል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ዲሞክራሲያዊት ኮንጎ ሪፐብሊክ ሰላም አስከባሪዎችን ከዚህ ከታህሳስ ወር ጀምሮ ቀስ በቀስ ማስወጣት እንዲጀምር ያቀረበችውን ጥያቄ ለመቀበል ተስማማ። ሰላም አስከባሪዎቹ መውጣት ከነበረባቸው ከመጀመሪያው ጊዜ ሰሌዳ በአንድ ዓመት ቀደም ብሎ በመሆኑ ነው። የጸጥታው ምክር ቤት በዚያች ሀገር ያለው የሰላም አስከባሪ ተልእኮ ስልጣን በአንድ ዓመት ያራዘመበት ውሳኔ ሰላም አስከባሪዎቹ ከደቡብ ኪቡ እስከ መጪው ሚያዝያ መጨረሻ የሚወጡበትን ዕቅድ ያካተተ መሆኑም ተመላክቷል። ሰላም አስከባሪዎቹ ከአካባቢ የሚወጡት የተባበሩት መንግስታት ድርጅት ስለ ምስራቅ ኮንጎ ሰላም ያለው ስጋት አሁንም እንደቀጠለ ባለበት ወቅት ነው። በግጭት በምታመሰው ደሃ ሀገር ኮንጎ ነገሮቡ እጅግ አሳሳቢ የሆነውን ፕሬዚዳንታዊና ምክር ቤታዊ ምርጫ ታካሄዳለች። ምርጫው ታዲያ ሞኑስኮ በሚባል ምጻር የሚታወቀው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል የስልጣን ጊዜ ከሚያበቃበት ወቅት ጋር ተገጣጥሟል። በአገሪቱ አሁንም ብጥብጥ ቢኖርም የኮንጎ መንግስት የሰላም አስከባሪዎቹ መውጣት እንዲፋጠን ባለፉት በርካታ ወራት ሲወተውት ቆይቷል። የኮንጎ መንግስት እንደሚለው የመንግስታቱ ድርጅት ሰራዊት ሲቪሉን ሕዝብ ምስራቅ ኮንጎን ላለፉት 30 ዓመታት የወረሷት ታጣቂ ቡድኖችና ሚሊሻዎች ከሚያደርሱት ጥቃት ለመጠበቅ አልቻለም። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ ከሰላም አስከባሪዎቹ መውጣት በኋላ የኮንጎ መንግስት የሲቪሎችን ጥበቃውን ኃላፊነት ሙሉ በሙሉ ተረክቦ የሚያከናውነውን የጸጥታ ምክር ቤቱን በቅርበት ይከታተለዋል ብለዋል። ቻይና ሰሜን ምዕራባዊ ክፍለ ግዛት ውስጥ በደረሰ የመሬት እርደት ቢያንስ 127 ሰዎች መሞታቸው ተገለጸ። እርደቱ በሬክተር ስኬል መለኪያው ላይ 6.2 ያስመዘገበ እንደነበረ የአገሪቱ የዜና ማሰራጫዎች ዘግበዋል። ትናንት ሰኞ እኩለ ሌሊት ላይ በደረሰው የመሬት መናወጥ ጋንዙ ክፍለ ግዛት ውስጥ 113፣ ኪንፋይ ክፍለ ግዛት ውስጥ ደግሞ 14 ሰዎች መሞታቸውን ቻይና ዳይሊ ዘግቧል። 700 ሰዎችም ቆስሏል ተብሏል። የአጣዳፊ እርዳታ ሰራተኞች በአደጋው የደረሱበት የጠፉ ሰዎችን በፈራረሱ ህንጻዎች ውስጥ እየፈለጉ ናቸው። በነውጡ ሳቢያ ቢያንስ በአንድ አካባቢ የመሬት መናድ አደጋ የደረሰ ሲሆን በዚያ ውስጥ የተቀበሩ ሰዎች ይኖሩ እንደሆነ በሚል ፍለጋ ቀጥሏል። በመሬት ርደቱ መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች የክረምቱ ቅዝቃዜ በጥድፊያ በተተከሉ ድንኳኖች ማሳለፍ ግድ ሆኖባቸዋል። የጋንዙ ክፍለ ግዛት አጣዳፊ እርዳታ ሰራተኞች ሶስት መቶ ተጨማሪ ሰራተኞች እንዲላኩላቸው የጠየቁ ሲሆን የኪንሃይ ባለስልጣናት በበኩላቸው የመሬት መናድ በደረሰበት አካባቢ 20 ሰዎች የደረሱበት እንዳልታወቀ አመልክተዋል። የዛሬው የመሬት መናወጥ በአገሪቱ በ9 ዓመታት ውስጥ ከደረሱ ሁሉ ከባዱ መሆኑ ታውቋል። ሩሲያ ዩክሬን ውስጥ በምታካሄዳቸው ጥቃቶች ሰላማዊ ሰዎች እንዳይጎዱ በቂ እርምጃ አልወሰደችም ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ተናገሩ። ቮልከር ትረክ ዛሬ እንዳስታወቁት ሩሲያ እንደ አውሮፓውያን አቆጣጠር ባለፈው 2022 ዓ ም የካይት ላይ ወረሯን በከፈተችበት ጊዜ ወዲህ ከ10 ሺህ ሲቪሎች መገደላቸውን ጽፈት ቤታቸው አረጋግጧል። የተገደሉት ሲቪሎች ቁጥር ከተጠቀሰው ሊበልጥ እንደሚችል ማክለዋል። ሩሲያ በተቆጣጠረቻቸው የዩክሬን አካባቢዎች በዘፈቀድ የታሰሩና ደብዛቸው የጠፉ ሰዎች መኖራቸውን ቢሮቸው መመዝገቡን የገለጹት የሰብአዊ መብቶች ኮሚሽን ኮሚሽነሩ ኮሚሽነሩ የሰው ኮሚሽኑ ሰራተኞች የጦር ምርኮኞች ወዳሉባቸው አካባቢዎች ለመግባት እንዳልቻሉም አስረድተዋል። በሌላ በኩል ሩሲያ መዲና ሞስኮ አየር ክልል ውስጥ በመብረር ላይ የነበረ ሰው አልባ አውሮፕላን ወይም ድሮን በአየር መከላከያዎቻቸው ተመትቶም ወድቋል ሲሉ የከተማ ከንቲባ ተናግረዋል። የዩክሬን ጦር ኃይል በበኩሉ ትናንት ሌሊት ሁለት ድሮኖች መጥቶ እንደጣለ ገልጿል። በተያያዘ ዜና የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና የብሪታንያ አቻቸው ዴቪድ ካምረን ፓሪስ ላይ ተገናኝተው የተነጋገሩ ሲሆን ሁለቱ አገሮች ለዩክሬን የሚሰጡትን ድጋፍ እንደሚቀጥሉ ቃል ገብተዋል። ይህ በዚህ በእንዲህ እንዳለ የሩሲያ ክሬምሊን ቤተ መንግስት የአውሮፓ ሕብረት ለሚጥልብን አዲስ ዙር ማዕቀብ ተዘጋጅተናል ሲሉ ተናግረዋል። ምክር ቤቱ ትናንት ሰኞ ያጸደቀው ማዕቀብ የሩሲያ አልማዝ ወጭ እና ገቢ ንግድ ላይም ያነጣጠረ መሆኑ ተመላክቷል። ተመልካቾቻችን ና አድማጮቻችን ለዕለቱ የያዝ ነው የዓለም ዜና በዚሁ አበቃ። አስማማየ ነው ነበርኩኝ። አሁን ለቀሪ ዝግጅቶች ወደ ደል መልሳችሁ ከዓለም ዙሪያ ለተጠናቀሩት ዜናዎች አስማማዬ ነው። እናመሰግናለን። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችንን ነው በመከታተል ላይ የምትገኙት። ከኛ ጋር አብራችሁ ስለሆናችሁ እናመሰግናለን። የደን ገረማው መሰናዳውን በመምራት ሲሆን፣ ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከዚህ ከስቱዲዮ በማከናወን፣ ሲሳይ አሸናፊ ና ግርማ ደገፋ የድምፅና ምስል ቅንብሩን በመከወን እንዲሁም አበባየው ገበያው የዌብና ማህበራዊ ድረገጹን በመቆጣጠር አብራችሁን ተምሹ ዘንድ በድጋሚ በአክብሮት እንጋብዛለን። ለምሽቱ ወደያዝነው ወደ አብይ ርዕስ ከመሻገራችን በፊት በሁለተኛው ምዕራፍ ካሉን መሰናዶች አንደኛውን እናስተዋውቃችሁ። ገንዘብ ሚኒስቴር የዩሮቦንድ ወለድ ያልተከፈለው አበዳሪዎችን እኩል ለማስተናገድ ነው አለ። የእዳ ድርድር ስጀምር ሁሉም ነው በአንድ ላይ ያው አበዳሪዎቹ የተለያየ ቢሆኑም ግን ያቃተ ሁሉም ነው። ልክ ግለሰብ ሲያቀተው የለም ሆር ካምፓኒ ለምሳሌ ስትራግል በሚያደርግበት ሰዓት ከሁሉም ጋር ነው ድርድር የሚጀምረው እና አንዱ ጋር ለመሳካት ሌላም ጋር ኢፌክት አለው የሰማችኋቸው የፋይናንስ አስተዳደርና የምጣኔ ሀብት ባለሙያ የሆኑት አብዱል መናን መሐመድ ናቸው። ይህ ዘገባ እንግዲህ ወደ በኋላ ላይ በንግድና ምጣኔ ሀብታችን የምንመለስበት ይሆናል። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በሀዲያ ዞን አስተዳደርና ሹሞች ላይ የሰላ ትችትን ያቀረቡ ወጣቶች መታሰራቸው ተገለጸ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ቁጥራቸው በውል ያልታወቀ ወጣቶች ያለ ፍርድ ቤት ትእዛዝ በዘፈቀደ እንደታሰሩ ቤተሰቦቻቸውና ነዋሪዎች ተናግረዋል። በእስራቸው ምክንያት በዞኑ አለ የሚሉት ብልሹ አሰራር እንዲታረም፣ የመንግስት ሰራተኞች ደሞዝ በወቅቱ እንዲከፈል እንዲሁም ደግሞ የአፈር ማዳበሪያ ለአርሶ አደሮች በአግባቡ እንዲቀርብ በመጠየቃቸው ነው ሲሉም አስረድተዋል። በሌላ በኩል በማህበራዊ መገናኛ ዘዴዎች በመንግስት ባለስልጣናት ላይ የሰላ ትችትን ያቀረቡ ወጣቶች ለእስር እንደተዳረጉ የገለጸው የሀዲያ ሚዲያ ሀውስ ባለቤትና መስራች የሚዲያው ቁሳቁሶቹ በዞኑ የጸጥታ ኃይሎች እንደተመዘበረበትም አስታውቃል በዚህ ዙሪያ የተሰናዳውን ዘገባ ዮናታን ዘብዴዎስ እንደሚከተለው አጠናቅሮታል። አማኑኤል ደመቀ የተባለ የቤተሰብ አባል እንደታሰረባቸው የተናገሩትና ባደረባቸው የደህንነት ስጋት ስማቸውን ከመናገር የተቆጠቡት አስተያየት ሰጭም ባልታወቀ ምክንያት እንዳሰሩት ነው የገለጹት። አማኑኤል ከታሰረ 11 ቀናት ቢሆነውም በበቂ ሁኔታ ፍርድ ቤት አለመቅረቡና የዋስትና መብት እንደተከለከለም ተናግረዋል። የተያዘበትን ምክንያት እሱም ቤተሰቦችም እንዳላወቁም ጠቁሟል። የተረጋገጠ መረጃ የለንም። ሶሻል ሚዲያ ጋር ይገናኝ አይገናኝ አናውቅም። እንደ ቤተሰብ ግን ከዚህ በፊት ሶሻል ሚዲያ ላይ የሚጽፉ ሰዎች ይታሰሩ ነበር። አስራውም የተጨባጭ መረጃ ሳያገኙ ሲቀሩ አንከራተዋቸው ይለቃሉ። ከዚህ በፊት የሚታሰሩ ወንድሞቻችንም ማለት ነው። ሶስት አራት ዙር ፍርድ ቤት ያቀርቧቸዋል። አራት ወር አምስት ወር አስራው ሲሰልቻቸው ይለቃሉ። ይህ እንደ ዞን ለምደ ነው፣ ግን የአማኑኤል ጉዳይ ከዛ ጋር ይገናኝ አይገናኝ ክሊር የሆነ መረጃ የለንም። አነገሩ ነው። በሀዲያ ዞን ሆሳና ከተማ ነዋሪና በዋቸውም ዩኒቨርሲቲ የአንትሮፖሎጂ መምህር መለስ አብርሃም ከመምህርነት ሙያው በተጨማሪም ሀዲያ ሚዲያ ሀውስ የተሰኘ የተለያዩ ይዘቶችን በዩቱብና በሌሎች ማህበራዊ ሚዲያ የሚያቀርብ ሕጋዊ ተቋም አቋቁሞ ሲሰራ መቆዩቱን ገልጾ በሚያቀርባቸው ጽሁፎቹ የተነሳም ማስፈራሪያና ዛቻ በየጊዜው እንደደረሰበት ተናግሯል። ወጣት መለሰ ባለፈው ሳምንት ፖሊስ ቤቱ ድረስ ዘልቆም ቁልፉን ሰብሮ በመግባት ላፕቶፕ ኮምፒውተር የእጅ ስልክና ሌሎች ለዩቱብ ቻናል አገልግሎት የሚጠቀምባቸውን ቁሳቁሶችን ወስዶብኛል ስላማሯል። አውቃቸዋለሁ ያላቸው ሁለት ወጣቶች ባለፈው ሳምንት መጀመሪያና ትናንት ያለ ፍርድ ቤት ትእዛዝ በፖሊስ ተይዘው ታስሯል በማለትም ተናግሯል። እኛ ተሰደድን የተያዘ አንድ ጓደኛችን ነው። አሁን ደግሞ ሌላ ተጨማሪ አንድ ይዞታል። ዛሬ ሁሉንም እየለቀሙ ነው። አሁን ከተገኘ ማንም በ እንደ ከተገኘ እያዛል። ያው መግለጫውም የፕሬዚዳንቱም እንደሰማኸው ሁለት መቶ ስድስቱ አድነን መያዝ ጀምረናል ነው ያለው። አንድ ይዞ ነበረ ዛሬ ሁለተኛ ደገሙ። ያው ሌሎች ሁሉም ሸሽቶ ነው ያሉት። የአካባቢው ማህበረሰብ ሀዲያ ሚዲያ ሀውስ የተሰኘውን ዩቱብ ቻናል እንደ ተለዋጭ መረጃ ምንጭ እንደሚጠቀምበትና ተቋሙ በዞኑ ኢኮኖሚያዊና ማህበራዊና ፖለቲካዊ ችግሮች እንዲሁም መብቶቻቸው ላይ ትኩረት በማድረግ አማራጭ ሀሳቦችን ሲሰጥ መቆየቱን የተናገረው መለሰም። ሐሳብ የመግለጽ መብታቸው መጣሱንም ጠቅሷል። በተለይ የዞኑ አርሶ አደሮች የአፈር ማዳበሪያ አቅርቦት ችግርና የመንግስት ሠራተኞች ደሞዝ ወቅቱን ጠብቆ እንዲከፈል የሚጠይቁ ሐሳቦችን በማቅረባቸው በመንግስት ጥርስ ውስጥ ሳይገቡ እንዳልቀሩም ገልጿል። በዋናነት በህድያ ዞን አሁን አሁን ላይ ደግሞ ከማዕከላዊ ኢትዮጵያ ክልል መንግስትም ከፍተኛ ተጽዕኖ ይደርስብናል። ይህም ምንድን ነው ምን እንደሰራ ምን ጥባት እንዳጠፋ ነው እንኳን ሳይታወቅ ወይም ጥርም ሳያወጡ ባገኙን ቦታ አፍሶ ያስራሉ። እኔ ከበፊት ሁለት ጊዜ ታስሬ ያለሁ። አንድ ጊዜ ለአምስት ወር፣ ሁለተኛ ጊዜ ደግሞ ለሁለት ወር ያለ ፍርድ ቤት ትእዛዝ ተይዤ ያለ ፍትህ ሰባት ወር ታስሬ ነው የወጣሁት። አሁን ደግሞ ሰሞኑን ወንድሞቻችን የታሰሩ ነው። እኛም እየተፈለግን ቤት እንዳንቀመጥ አካባቢያችን እንዳንሞር ተደርገን ተሰደን ያለ ነው። የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱም በዞኑ የሾኔ ከተማ አስተዳደር ነዋሪና አስተያየት ሰጪ ሰዎች የተለያዩ ምክንያቶች እየተፈለጉም ለእስር ተዳርገዋል በማለት በስልክ ለአሜሪካ ድምፅ ተናግሯል። በተለይም ከመንግስት ሰራተኞች ደሞዝና ግብ የታሰሩት ሰዎች አያሌ ናቸው ሲሉ ገልጿል። የታሰሩ ብዙ ወጣቶች ናቸው ያሉት። ያው እያንዳንዱ በወንጀላቸው ሳይረጋገጥ በቃ ሄዶም የሚጠይቅ ሰው አቶ ዝም ብሎ በቃ እያሹ ፖሊሶች በራሳቸው አላፍነት የፍርድ ቤትንም የእነሱንም ስልጣን ገደብ ጥሰው እዛ በጣም ያንተሲ ነው ደርሶባቸው። እዚህም ጠያቂ የሌላቸው ታሳሪዎች ሁሉ አሉ። መቶ ውስጥ የሚቆጠሩ ናቸው፣ ብዙ ናቸው። ያው ማረሚያ ቤቱ እስከሚጠብ ድረስ ነው ማተላዩ። ያው በወንጀል ድርጊት ታሰሯቸው ብዙ አሉ። እነዛ ነው እንግዲህ ሰብአዊ መብት አልተጠበቀም። ተረግጦ ነው እስቲ አንድ መምህር ሰባት ቀን በሙሉ ያለ ጥያቄ ሕግና ሕገ መንግስት የሚለው ያው አንድ ወንጀለኛ አሸባሪ ካልሆነ በቀር እስከ አርባ ስምንት ሰዓታት መታሰር የለበትም፣ ዋስ መብቱ መጠበቅ እንዳለበት ነው ሕገ መንግስቱ የተነገገው። ይህንን ጥሰው ይኸው መምህራን የታሰሩት ያለ ጥያቄ ሰባት ቀን በሙሉ እንደዛ ነው በቃ ሰብያዊ ማጥሰት በጣም በጎላ ይታል። አካባቢ ላይ የወጣቶችን የዘፈቀድ እስር በተመለከተ ከዞኑ ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ለማንሳት ፈቃደኛ ባለመሆናቸው አልተሳካም። የማዕከላዊ ኢትዮጵያ ክልል ፕሬዝዳንት አቶ እንዳሻው ጣሶ ግን የሀዲያ ዞንን ጨምሮ በክልሉ የመንግስት ባለስልጣናት ስራቸውን እንዳይሰሩና ሰላም እንዲጠፋ የሚያደርጉ ወጣቶች ስለሚኖራቸው ሰሞኑን በሆሳና ከተማ ከህብረተሰብ ተወካዮች ጋራ ባደረጉት ውይይት ተናግሯል። የክልሉ ህዝብና ባለሥልጣናት ፍርሃት እንዲያደርባቸው ተጽዕኖ በመፍጠር ስራ እንዳይሰሩ ለማድረግ የሚንቀሳቀሱ በማህበራዊ ሚዲያ ዘመቻ የከፈት ወጣቶች አሉ ስሉም ተናግሯል። ዝም ብሎ የፌስቡከር ና ዩቲዩበር አንዳር ለመላች የስነ ልቦና ጦርነት ነው። የስነ ልቦና ጦርነት አመራሩም ስራ እንዳይሰራ ለማድረግ መላ ህዝቡ ስራ እንዳይሰራ ለማድረግ ጦርነት ነው። በነገራችን ላይ ይሄ መሳሪያ ምናም ያዘ ጦርነት ራሱ ጦርነት ነው። ስለዚህ እዚህ ላይ የተሳተፉ ሰዎች ወደ 276 የተለዩ አሉ። የተለያየ ቦታ ለመደበቅ ሞክረዋል፣ ራሳቸውን ለመቀየር ሞክረዋል፣ ወደ ውጭ ለማምለጥ ሞክረዋል። እነዚህን ካሉበት ቦታ ሁሉ ልቅም አድርጎ መያዝ ዞን አመራሮች ጋር ተነጋግረናል። በየቦታው አጋልጣችሁ ያልናቸው እስከ ዞን አመራር ያስጠይቃቸዋል መስጠት አልቻለ ወረዳዎች ተመሳሳይ። በህግ እንድጠየቁና እንደሳቸው አገላለጥ ካሉበት ተለቅመው እንዲያዙ ለሁሉም ዞኖችና ወረዳዎች ከክልሉ መንግስት ትእዛዝ መተላለፉን ማስታውቀዋል። አስተያየታቸውን ለቪዮ የሰጡ ነዋሪዎችና ቤተሰቦቻቸው የታሰረባቸው ሰዎች በዞኑ ህገ መንግስታዊ መብት እንዲከበርና በዘፈቅድ የታሰሩ ወጣቶች እንድለቀቁ ጠይቀዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም። የአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። ስርጭቶቻችንን ከቪኦኤ አማርኛ የፌስቡክ ገጾች በተጨማሪ በሬዲዮ ሞገድ ላይ ታገኛችኋላችሁ። ለእለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሄት ይቀጥላል። በኢትዮጵያ መንግስታዊ አወቃቀር ተጠያቂነትን በማዳከም ለወንጀልና ለመብቶች ጥሰት እድል የሚሰጥ እንደሆነ የኢትዮጵያ ሰብአዊ መብት ድርጅት ህብረት አስታወቀ። ህብረቱ የሀገራዊ ምክክር አጀንዳ መሆን ያለባቸው አራት ቁልፍ የሆኑ የሰብአዊ መብት አጀንዳዎችንም ለይቻለሁ ብሏል። ከአጀንዳዎቹ መካከል ለበርካታ የሰብአዊ መብት ጥሰቶች ምክንያት የሆነው የተጠያቂነት ክፍተት አንዱ ሲሆን፣ ለዚህም መንግስታዊ አወቃቀሩ ዋና ምክንያት መሆኑን የህብረቱ ዳይሬክተር መስዑድ ገበየው አብራርተዋል። ህብረቱ በጥናት ለየኋቸው ያላቸውን አጀንዳዎች ዛሬ ለኢትዮጵያ ሀገራዊ ምክክር ኮሚሽንም አቅርቧል። በዚህ ዙሪያ የተሰናዳውን ዘገባ ኬኔዲ አባተ ያቀርበዋል። የኢትዮጵያ የሰብአዊ መብት ድርጅቶች ህብረት በጥናትና ከተለያዩ የማህበረሰብ ክፍሎች ጋር በመወያየት ለይቻቸዋለው ያላቸውን አራት ቁልፍ የሰብአዊ መብት ጉዳዮች ዛሬ በአዲስ አበባ ባዘጋጀው መድረክ የሲቪክ ተቋማትና ዲፕሎማቶችን ጨምሮ የተለያዩ ባለድርሻዎች በተገኙበት ይፋ አድርጓል። ህብረቱ የሀገራዊ ምክክር አጀንዳ መሆን አለባቸው ብሎ ከለያቸው አራት ቁልፍ ነጥቦች መካከል ተጠያቂነት እንደሚገኝበት የህብረቱ ዳይሬክተር መስዑድ ገበየው ይናገራሉ። ተጠያቂነት ወደ ቨርቲካልም ሆሪዞንታልም የጎንዮሽም ሆነ ቀጥታዊ የሆነ ያስፈልጋል። በሶስቱ የመንግስት ተቋማት መካከል ሚዛኑን የጠበቀ ግንኙነት ያስፈልጋል። በሁለተኛ ደረጃ ደግሞ ማንም ሰው የሰብአዊ ጥሰቶችን ፈጽሞ ተጠያቂነትን፣ ጠንካራ የተጠያቂነት ስርዓት ካልኖረ አሁንም ዞሮ ዞሮ ብንስማማም፣ ብንግባባም፣ ብንነጋገርም ሄዶ ሄዶ እንደገና ይሄ አሁን ያለንበት አዙሪት ውስጥ የመቆየታችን ነገር የማይቀር ነው የሚሆነው። ስለዚህ የተጠያቂነት ጉዳይ በምክክር ሂደቱ ውስጥ እንደ አንድ አጀንዳ እንዲታይ የለየነው ነው። ኅብረቱ የተጠያቂነት ክፍተቶችን ለመቅረፍ በምክረ ሀሳብነት ካስቀመጣቸው መፍትሄዎች መካከል መንግስታዊ አወቃቀሩን ወደ ፕሬዝደንታዊ መንግስት መቀየር የሚል እንደሚገኝበት አቶ መስዑድ አክለው ተናግረዋል። በስራ አስፈጻሚው በፍርድ ቤቶችና በህግ አውጪ መካከል ያለውን የስልጣኑ የፓወር ባላንስ ብናይ ህገ መንግስቱ ላይ ከተቀመጠው በተቃራኒ ብዙ ነገሮችን ሁላችን የምናየው ነገር አለ። ስለዚህ ዚህ ላይ ይሄንን እንደ አንድ አማራጭ ቢታይ ብለናል። የመጨረሻ መፍትሄ ነው እያልን አይደለም። ምክር ሀሳብ ነው ያቀረብ ነው። ይሄንን ደግሞ ባለሙያዎች ምሁራንም በደንብ አንሎክ አድርገውት ጥቅሙንና ጉዳቱን እና አሁን ላለው በተለይ ለሚደርሱ የፖለቲካል ቫዮለንስና በተለይ ደግሞ በመንግስት ኃይሎች ለሚፈጸሙት የመብት ጥሰቶች እንደሆነኛ መፍትሄ ያመጣል ብለን ሰጀስት ያደረግነው ነው ማለት ነው። የአናሳ ማህበረሰብ ክፍሎች ጥበቃ ህብረቱ የምክክር አጀንዳ እንዲሆን የለየው ሌላው ቁልፍ የሰብአዊ መብት ጉዳይ ነው። ሌላው የመሬትና የተፈጥሮ ሀብት አስተዳደር ጉዳይ ሲሆን ሁለቱ ጉዳዮች በኢትዮጵያ ላሉ በርካታ የሰብአዊ መብት ጥሰቶችና ግጭቶች መንስኤ መሆናቸው ተመልክቷል። በአብዛኛው መፈናቀሎችን ብናይ እንደዚሁ ደግሞ ግጭቶችን ብናይ ይሄ የኔ መሬት ነው፣ ይሄ የኔ ክልል ነው፣ ከክልል ውጣ፣ ወይም ደግሞ እዚህ ክልል ባለቤት አይደለህም። ወይም ደግሞ ከአናሳ ብሔረሰብ ጥበቃ ጋር የሚገናኝ ሊሆን ይችላል። እዛ አካባቢ የሚኖሩ የሌላ ብሔር ወይም ደግሞ አናሳ የሆኑ የብሄር ተወካዮች በፖለቲካ ሂደት ውስጥ በአግባቡ ባለመሳተፋቸውና ውሳኔ ለመስጠት የሚያስችል አሰራር ባለመኖሩ የተፈጥሮ ሀብት ባለቤትነቱም ከዛው ጋር የሚሄድ ነው። ስለዚህ እንደ አንድ አጀንዳ ብያዝ ላሉ የመብት ጥሰቶች የራሱን የሆነ አስተዋጽኦ የመብት ጥሰቶቹ እንዲቀንሱና ጠንካራ የሆነ የሰብአዊ መብት የሚከበርበት ባህል እንዲመጣ አስተዋጽኦ ያደርጋል በሚል ነው። የሲቪል ማህበራት ኃላፊነታቸውን በአግባቡ እንዲወጡ ለማህበራቱ የሚደረገው የጥበቃ ጉዳይም ትኩረት ሊሰጣቸው ከሚገቡ የምክክር አጀንዳዎች መካከል መሆን እንዳለበት ህብረቱ ገልጿል። ከዚህም በተጨማሪ የአገር ውስጥ ተፈናቃዮች በምክክር ሂደቱ ከፍተኛ ተሳትፎ ሊኖራቸው እንደሚገባና የሀገራዊ ምክክር ኮሚሽኑ ለዚህ በተለየ መልኩ አመቺ ሁኔታ መፍጠር እንዳለበት የኢትዮጵያ የሰብአዊ መብት ድርጅቶች ህብረት አሳስቧል። ህብረቱ በዛሬው መድረክ ላይ አጀንዳዎቹን ከሀገራዊ ምክክር ኢሚግሬሽን ኮሚሽነሮች መካከል አንዷ ለሆኑት ለወይዘሮ ብሌን ገብረ መድህን ያስረከበ ሲሆን አጀንዳዎችን የማቅረብ ተግባራት ከሌሎችም አካላት ሊቀጥሉ እንደሚገባ ኮሚሽነሯ ተናግረዋል። ከዚህ ቀደም የአካል ጉዳተኞች ማህበራት ፌዴሬሽን እንደዚሁ አቅርቦልናል። የሴቶች ጥምረት ለሀገራዊ ምክክርም ሰጥቶናል። ይሄ እንግዲህ ሶስተኛው በተደራጀ መልኩ የሚቀርብልን የአጀንዳ ግብአት ነው። ነገር ግን በርካታ ግለሰቦች የተለያዩ ማን ሰዎች በኢሜይል፣ በፖስታ፣ በአካልም ቦክስ አለን። ኦፊሳችን ውስጥ መጣችሁ ልታዩት ትችላላችሁ። እዛ ቦክስ ውስጥ እየከተቱ ይሄዳሉ። ስለዚህ አካታችነትን የሀሳብ አካታችነትን ከማረጋገጥ አንጻር ሁሉንም ሰው እኛ በአካል ሄደን አዋይተን ስለማንደርስ በጣም ትልቅ እድል ነው እና እንደዚህ አይነት ጥረቶች ቢቀጥሉ በአጀንዳዎቹና በምክክር ኮሚሽኑ ተግባራት ዙሪያ በመድረኩ የተገኙ ተሳታፊዎች ውይይትም አድርገዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዓለም አቀፉ የፍልሰት ድርጅት አይኦኤም ሊጠናቀቅ በተቃረበው የአውሮፓውያኑ 2023 ከ6300 በላይ የሚሆኑ ኢትዮጵያውያን ፍልሰተኞችን ከየመን እንዳስመለሰ አስታወቀ። የተቋሙ የኢትዮጵያ ቢሮ የሕዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በአሁኑ ወቅት በየመን ወደ 200 የሚደርሱና አብዛኞቹ ከአፍሪካ ቀንድ ሀገራት የሆኑ እርዳታን የሚሹ ፍልሰተኞች እንደሚገኙ ገልጸዋል። ከእነርሱም ውስጥ ከሰባ ስምንት በመቶ በላይ የሚሆኑት ኢትዮጵያዊ እንደሆኑ አቶ አለማየሁ ጨምረው ተናግረዋል። በሀገሪቱ ያለው ጦርነትና ግጭት ይህንን ተከትሎ የሚፈጠረው የስራ አጥነት ችግር ለዜጎች ፍልሰት ከሚጠቀሱት ምክንያቶች ውስጥ እንደሆኑ አቶ አለማየሁ አክለው አስታውቋል። በዚህ ዙሪያ የተሰናዳው ዘገባ ገብረ ሚካኤል ገብረ መድህን ያቀርበዋል። በዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ የሕዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሴፈ ስላሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ቀደም ሲል የነበሩት እንደ ኮሮና እና አካባቢያዊ ግጭቶች የመሳሰሉት ችግሮች ከየመን ፍልሰተኞችን ለመመለስ እንቅፋት ፈጥረው እንደነበር ገልጸዋል። አሁን ግን ሁኔታዎች እየተሻሻሉ በመምጣታቸው በየጊዜው ፈቃደኛ ፍልሰተኞችን ወደ ኢትዮጵያ እየመለስን እንገኛለን ብለዋል። ተቋማቸው እየተገባደደ ባለው የፈረንጆች ዓመት 2023 በሺዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን በፈቃደኝነት ከየመን ማስመለሱንም ተናግረዋል። በሀያ ሀያ ሦስት በፍላጎት ወደ ሀገራቸው እንዲመለሱ የተደረጉት ሰዎች ከስድስት ሺህ ሶስት መቶ በላይ ናቸው። በጦርነት ከምትታመሰው የመን በሺዎች የሚቆጠሩ ፍልሰተኞችን የመመለሱ ጥረት እንዳለ ሆኖ በዚሁ ዓመት አደገኛ የተባለለትን የምስራቁን ቀጣና ተከትለው ወደዚያው ያመሩ ፍልሰተኞች ብዛትም እንደዚሁ ከፍተኛ እንደነበር አቶ አለማየሁ ገልጸዋል። ከዘጠና አምስት ሺህ በላይ የሚሆኑ ሰዎች በየመን ከጃንዋሪ እስከ ዲሴምበር መጀመሪያ ድረስ እስከ ኖቬምበር መጨረሻ ድረስ ባለው ቁጥር ዘጠና አምስት ሺህ የሚሆን ሰው ሄዷል። እዛ የመን አለ። ይሄ ከሁለት ሺ ሀያ ሁለት ከነበረው ጋር ሲታይ ሁለት ሺ ሀያ ሁለት ላይ ወደ ሰባ ሺህ የሚሆን ነው የነበረው እና ከፍተኛ ቁጥር ጭማሪ ያሳያል። ሀያ አምስት ሺህ ሰው የሚጠቃ በአሁኑ ጊዜ በርካታ ፍልሰተኞች በየመን በአስቸጋሪ ሁኔታ ውስጥ እንደሚገኙም የተቋሙ የስራ ባልደረባ አስታውሰዋል። አይም የሚገምተው እንግዲህ ባሉት መረጃዎች ቁንጽል ቢሆኑም ከሁለት መቶ ሺህ ሰው በላይ ከኢስት አፍሪካ በአብዛኛው ሆርን ኦፍ አፍሪካ ላይ ወደ እርዳታ ድጋፍ የሚያስፈልጋቸው የመን ላይ እንዳሉ ነው ቁጥሩ የሚያሳየው። እንግዲህ ከዚህ ውስጥ ምን ያህሉ ኢትዮጵያውያን ይሆናሉ ብላችሁ ትገምታላችሁ? እንግዲህ ቁጥሩ ከፍተኛ የሚሆነው ኢትዮጵያዊ እንደሚሆን ነው የሚያሳየው ወደ ሰማኒያ ፐርሰንት ድረስ ይደርሳል። አንዳንድ ጊዜ ሰባ ስምንት ፐርሰንት ሰማኒያ እዚያ አካባቢ የሚሆነው ኢትዮጵያዊ ነው ተብሎ ይገመታል። እንግዲህ እዚህ ላይ የምስራቁን የጉዞ ቀጣና በማቋረጥ ወደ የመን ከተሻገሩት ፍልሰተኞች ውስጥ አብዛኞቹ ኢትዮጵያውያን ለመሆናቸው ቀደም ሲል የነበረው የሰሜን ኢትዮጵያው ጦርነትና እሱን ተከትሎ የመጣው ስራ አጥነት እንደዚሁም አሁንም በአማራ ክልልና በሌሎችም የሀገሪቱ አካባቢዎች ያሉት ግጭቶች አስተዋጽኦ አድርገው ሊሆኑ እንደሚችሉ አቶ አለማየሁ ጠቅሰዋል። ኢኮኖሚክ መጠቀቅ በሚኖርበት ጊዜ ኢኮኖሚክሊ እየሰራ የነበረ ሰው በግጭት ምክንያት ስራ ከመስራት ካልቻለ ግን እንደ አማራጭ ወደ ውጭ ለመሄድ እና ለመስራት ሊያስብ ይችላል። ስለዚህ እንደ ፑሽ ፋክተር ተጨማሪ ግጭቶች ያው አንድ ፑሽ ፋክተር ናቸው ለብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሄዶ እንዲፈልስና ስራ እንዲፈልግ ለማድረግ አንድ መንስኤ የሆነው ሊገፋፉ ይችላል። ምክንያቱም ከፍተኛ የሆነ ግጭት በሚኖርበት ጊዜ ሰዎች አማራጭ ማግኘት አለብኝ ብለው ያንን ይጠቀማሉና ፍልሰተኞቹ በመንገድ ላይም ይሁን እዚያ ከደረሱ በኋላ ለተለያዩ ችግሮች እንደሚጋለጡም አውስተዋል። በሚወጡበት ጊዜ በውሃ ጥም ይቸገራሉ። ከዚህ ከሀገር እስኪወጡ ድረስ ያለውም የሚያካትታል። ይሄ ካቋረጡ በኋላም በጅቡቲ ፖርቶች ላይ ቁጭ ብሎ እንግዲህ የሚሄዱበት መንገድ እስኪያገኙ ድረስ ረዥም ጊዜ ምቹ ባልሆነ ሁኔታ ይቆያሉ። ከኢትዮጵያ ቦርደር እዛ እስኪደርሱ ድረስ ከጅቡቲ መሳፈሪያ ድረስ እንኳን እስኪደርሱ ድረስ ያለው ቦታ ላይ በአብዛኛው እግር ከፍተኛ የሆነ ጉዞ በረሃ ውስጥ አቋርጠው ስለሚሄዱ ከፍተኛ የሆነ ችግር ያጋጥማቸዋል። ሌላው እዛ ከተሻገሩም በኋላ ደግሞ በሚሻገሩበትም ወቅት መናኛ የሆኑ ጀልባዎችን ስለሚጠቀሙ መንገዱ አደገኛ ይሆናል በሚያቋርጡበትም ጊዜ ካቋረጡም በኋላ ደግሞ በአብዛኛው በየመን በኩል ስለሆነ የሚያቋርጡት የመን ላይ ያው ባለው የጸጥታ ችግር ምክንያት ከፍተኛ ችግር ላይ ይወድቃሉ። ከዛም ደግሞ እንደገና ወደ ሳውዲ አረቢያ ነው በአብዛኞቹ ለመሄድ የሚሞክሩት። ሳውዲ ደግሞ የራሱ የሆነ ቦርደር ፓትሮል እና ዝግጅት ስላለ እሱ ላይ ደግሞ እንግዲህ አቋርጦ ለመግባትም አስቸጋሪ የሆነ ሲትዌሽን አለ። አንዳንድ ጊዜ የከፋ የሆነ ሰዎች ለሞትም የሚዳረጉበት ጊዜ አለ። ሀያ ሀያ ሁለት ላይ እስከ ስምንት መቶ ሀያ ሶስት የሚሆኑ ስምንት መቶ ሀያ ሶስት የሚሆኑ ሰዎች አብዛኞቹ ኢትዮጵያውያን ናቸው ተብሎ የሚገመት እዛ ቦርደር ከየመን ወደ ሳውዲ አረቢያ ባለው ቦርደር ላይ ህይወታቸው አልፏል። ከዚሁ ጋራ በተያያዘ ባለፉት ሳምንታት ከኬንያ ከፑንትላንድና ከታንዛኒያ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው መመለሳቸውን የመንግስት ብዙኃን መገናኛ ዘግበዋል። በዚህ ጉዳይ ዙሪያ ከውጭ ጉዳይ ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የሲቪል ፍልስጤማውያንን ደህንነት መጠበቅ ግዴታ እንደሆነ ሎይድ ኦስትን አሳሰቡ። የአሜሪካ የመከላከያ ሚኒስትር ሎይድ ኦስትን ትላንት ሰኞ እስራኤልን በጎበኙበት ወቅት ሀገራቸው ለሀገሪቱ ያላትን የማይናወጥ ድጋፍ በድጋሚ አረጋግጠዋል። በአንጻሩ የፍልስጤማውያን ሲቪሎችን ደህንነት መጠበቅ ከሞራልም ሆነ ከስልት አኳያ ግዴታ ነው ያሉት የመከላከያ ሚኒስትሩ ጦርነቱ ካበቃም በኋላ የሁለቱ ሀገራት መስረታ መፍትሄ ላይ የመድረስ አስፈላጊነት አጽንኦት ሰጥተው ተናግረዋል። የአሜሪካ ድምጽ ዘጋቢ ቬረንካ ቫልደረስ ያጠናቀረችው ዘገባ እንግዲ ወልዴ እንደሚከተለው ያቀርበዋል። በእስራኤል የአየር ጥቃት የተጎዱ ፍልስጤማውያን ሕጻናት ትናንት ወደ ሆስፒታል ሲወሰዱ ተስተውሏል። በዚሁ ቀን የሰብዓዊ መብት ቡድኑ ሂዩማን ራይትስ ዋች እስራኤል በጋዛ ሰርጥ ፍልስጤማውያን ውሃ እንዳያገኙ አድርጋለች፣ ረሃብንም እንደ ጦር መሳሪያ ተጠቅማለች ሲል ከሷል። ቴል አቪቭ ክሱን ውድቅ በማድረግ አይሁድ ጠል ስትል ገልጸዋለች። ትናንት ሰኞ የመከላከያ ሚኒስትሩ ዮአፍ ጋላንትን ጨምሮ ከበርካታ የአገሪቱ ባለሥልጣናት ጋር የተነጋገሩት የአሜሪካው መከላከያ ሚኒስትር ሎይድ ኦስትን በጋዛ ለፍልስጤማውያን ሲቪሎች ጥበቃ ማድረግ የሞራል ግዴታ ብቻ ሳይሆን ከስልት አንጻርም ግድ ይላል ብለዋል የጦርነትን ሕግ ስናከብር ዲሞክራሲ የጠነከረና አስተማማኝ ይሆናል። እስራኤል ላላት ራሷን የመከላከል መብት መቆማችንን እንቀጥላለን። በተመሳሳይ በግጭት ወቅት ሲቪሎች ጥበቃ እንዲደረግላቸውና የሰብአዊ እርዳታ ወደ ጋዛ መግባቱ እንዲቀጥል የምናደርገውን ጥሪ እንቀጥላለን። የእስራኤሉ አቻቸው ጋላንትም እስራኤል ሐማስን ለመደምሰስ በምታደርገው ዘመቻ ኃይሎቻቸው በተቻለ መጠን በሲቪሎች ላይ ጉዳት እንዳይደርስ ይጥራሉ ብለዋል። ውየ አር ዲፌንድንግ ኦው ቫሉይስ አንድ ውየ ኦፕሬይት፣ እሴታችንን እየተከላከልን ነው። በዓለም አቀፍ ሕግ መሠረት እንንቀሳቀሳለን። ነገር ግን ስለ ሰብአዊ ጉዳዮች ስናነሳ 129 ታጋቾች በጋዛ እንዳሉ መዘንጋት የለብንም። ይህ የበለጠ የሰብአዊ ጉዳይ ነው። በሌባኖስ የሚገኘው ሂዝቦላ እና ሌሎች በኢራን ለሚደገፉ ቡድኖች ጦርነቱን ከማባባስ እንዲቆጠቡ ያስጠነቀቁት ኦስትን እና ጋላንት ከጦርነቱ በኋላ በፍልስጤም ግዛቶች ምን መደረግ እንዳለበት የየራሳቸውን ትልም አስቀምጠዋል። በቅድሚያ የአሜሪካው መከላከያ ሚኒስትር ሎይድ ኦስትን ያለፉት 72 ቀናት በእስራኤል ታሪክ እጅግ አሳዛኝ ቀናት እንደሆኑ እናውቃለን። ነገር ግን ከዚህ አስከፊ ጦርነት በኋላ ለእስራኤልና ለፍልስጤም ሕዝቦች ጸጥታ የማይፈጥር ከሆነ ተስፋ መቁረጥ ከጨመረ ችግሩ የበለጠ አስከፊ ይሆናል። ሁለት አገራት ተፈጥረው ጎን ለጎን በጋራ ጸጥታ ቢኖሩ እስራኤላውያንና ፍልስጤማውያን የሚሹት ጉዳይ ነው። የእስራኤሉ መከላከያ ሚኒስትር ዮዋፍ ጋላንት ሐማስ ወደፊት ጋዛን እንደማይቆጣጠር እናውቃለን። እስራኤልም በሲቪል አስተዳደር መልክ ጋዛን አትቆጣጠርም። የወደፊት ጸጥታችንን አስተማማኝ ለማድረግ ግን አስፈላጊ የሆነ ማንኛውንም ወታደራዊ ዘመቻ እናደርጋለን። በዛኛው በኩል ያሉና በጠላትነት ለማያዩን ወገኖች መንገዱን እያመቻቸን ነው ለፍልስጤማውያን ራስ ገዝ ጠቅላይ ሚኒስትር መሐመድ ሽታየህ ግን ቀዳሚው ጉዳይ ጦርነቱን በአስቸኳይ ማስቆም ነው። ዓለም ይህን ጥቃትና ወረራ ማስቆም አለበት። የፍልስጤማውያን አመራር ተጠሪነቱ ለማንም ሳይሆን ለፍልስጤማውያን ነው። ሕጋዊነቱ የሚመነጨው ከፍልስጤማውያን ነው። የሕዝብ ድምፅ ደግሞ በምርጫ ኮረጆ ይወሰናል። አሜሪካ መካከለኛው ምስራቅን ለማረጋጋት የምታደርገውን ጥረት በመቀጠል መከላከያ ሚኒስትሩ ሎይድ ኦስትን ወደ ባህሬን እና ቀጣር ጉዞ በማድረግ በርካታ ውይይቶችን እንደሚያደርጉ ተጠቁሟል። የተከበራችሁ አድማጮቻችን ለምሽቱ ያዝነው የመጀመሪያው ምዕራፍ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው። ገንዘብ ሚኒስቴር የዩሮ ቦንድ ወለድ ያልተከፈለው አበዳሪዎችን እኩል ለማስተናገድ ነው አለ። ኢትዮጵያ ከ9 ዓመት በፊት በዓለም ገበያ ቦንድ በመሸጥ ላገኘችው የ1 ቢሊዮን ዶላር ብድር ባለፈው ሳምንት መጀመሪያ ላይ መክፈል የነበረባትን ወለድ ያልከፈለችው ሁሉንም አበዳሪዎቿን በእኩል ለማስተናገድ እንደሆነ ገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ባለፈው ሳምንት 45 ቀን 2016 ዓ.ም ባወጣው መግለጫ የገንዘብ ሚኒስቴር ደኤታ ዶክተር ኢዮብ ተካልኝ ከውጭ አበዳሪዎች ጋር እንደተወያዩ አስታ ታውቋል በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የፋይናንስ አስተዳደር ባለሙያ የሆኑት ዶክተር አብዱል መናን መሐመድ በበኩላቸው የኢትዮጵያ መንግስት በእዳ ክፍያ ሽግሽግ ጉዳይ ከግል ተቋማት አበዳሪዎቹ ጋር እየተደራደረ እንደሚገኝ ጠቁመው በዚህ ስምምነት ላይ እንደሚደረስም እምነታቸውን ገልጿል። ገብረ ሚካኤል ገብረ መድህን ዘገባለሁ። የፋይናንስ አስተዳደር ባለሙያ የሆኑት ዶክተር አብዱል መናን መሐመድ በኢትዮጵያ ኢኮኖሚ ሁኔታና በዕዳ ሽግሽግ ዙሪያ ለአሜሪካ ድምፅ በሰጡት አስተያየት ለልማት ሥራዎቹ ማስፈጸሚያ የኢትዮጵያ መንግስት ከሀገር ውስጥና ከውጭ አበዳሪዎች ብድር እንደሚወስድ ጠቅሷል። የውጭ አበዳሪዎቹ መንግስታዊና የግል አበዳሪዎች ተብለው እንደሚጠሩ የገለጹት ባለሙያው በአጠቃላይ ሀገሪቱ ከፍተኛ የዕዳ ጫና ስላለባት ቻይናን ጨምሮ በመንግስታዊ አበዳሪዎች የዕዳ ክፍያ ሽግሽግ እንዲደረግላት መደራደሯንና ይህም ውጤት ማስገኘቱን ተናግረዋል። በድርድሩ መሰረት ኢትዮጵያ መክፈል የነበረባትን የ1.5 ቢሊዮን ዶላር ዕዳ ወለዱን ጨምሮ እስከ መጪው ሐምሌ ወር ድረስ በጊዜያዊነት እንዳትከፍል መንግስታዊ አበዳሪዎቿ ተስማምተዋል ያሉት ባለሙያው የግል ተቋማት አበዳሪዎቿም በተመሳሳይ የእዳ ክፍያ ሽግሽግ እንዲያደርጉ እንደምትፈልግ ይገልጻሉ። የግል አበዳሪዎች አሉ፣ ቦንድ ማለት ነው። ቦንድ የኢትዮጵያ መንግስት ወረቀት ማለት ነው። የብድር ወረቀት በመስጠት ሁለት ሺ አስራ አራት የተበደረው ብድር አንድ ቢሊዮን ዶላር አለ እና እሱን የኢትዮጵያ መንግስት ከነሱ ከባለቤቶቹ ጋር ከአበዳሪዎቹ ጋር ድርድር እያደረገ ነው ያከፋፈሉን ሁኔታ ለምን የሚቀጥለው ዓመት መከፈል አለበት በውሉ መሰረት በዚህ ወር አካባቢ ስለዚህ የኢትዮጵያ መንግስት ችግር ላይ ስለሆነ እየተደራደረ ያለው ከነሱ ጋር ኢትዮጵያ ከዘጠኝ ዓመታት በፊት ቦንድ በመሸጥ ከግል አበዳሪዎቿ አንድ ቢሊዮን ዶላር ብድር ማግኘቷንና ይህን ብድር በአስር ዓመት ውስጥ ለመክፈል መስማማቷን ተናግረዋል ለዚህ ብድር በዓመት ሁለት ጊዜ የ6.625 በመቶ ዓመታዊ ወለድ ትከፍላለች የሚሉት ዶክተር አብዱል መናን ባለፈው ሳምንት ሰኞ ዕለት መክፈል የነበረባትን የ33 ሚሊዮን ዶላር ወለድ ግን እንዳልከፈለች አመልክተዋል። በጉዳዩ ዙሪያ ባለፈው ዓርብ ዕለት ታኅሳስ 5 ቀን 2016 ዓ.ም መግለጫ ያወጣው የገንዘብ ሚኒስቴር ኢትዮጵያ ይህን የዩሮ ቦንድ ወለድን ላለመክፈል የወሰነችው በአቅም ማነስ ሳይሆን ሁሉንም አበዳሪዎች እኩል ለማስተናገድ በማሰብ እንደሆነ ገልጿል። ባለሙያው ዶክተር አብዱል መናን መንግስት ይህንን የሚልበትን ምክንያት ያስረዳሉ። የእዳ ድርድር ሲጀምር ሁሉም ነው በአንድ ላይ ያው አበዳሪዎቹ የተለያየ ቢሆኑም ግን ያቃተ ሁሉም ነው። ልክ ግለሰብ ሲያቀተው የለም ወር ካምፓኒ ለምሳሌ ስትራግል በሚያደርግበት ሰዓት ከሁሉም ጋር ነው ድርድር የሚጀምረው እና አንዱ ጋር ለመሳካት ሌላም ጋር ኢፌክት አለው የቦንዱን አከፋፈል ሁኔታ መደራደር ይፈልጋል። ልክ ሌሎቹ ጋር እንዳደረገው ድርድር ከነዚህም ጋር ድርድር ማድረግ ይፈልጋል። ቢከፍል ኖሮ ሌሎቹ አቤቱታ ያቀርቡበታል። እዚህ ጋር እየከፈልክ እኛ ጋር እዚህ ጋር ደግሞ አልችልም ብለህ ድርድር ጀምረሃል የሚል አቤቱታ እንዳይቀርብበት የኢትዮጵያ መንግስት ገንዘቡ ቢኖረው ገንዘቡን ባለመክፈል ድርድር ወደ ድርድር እንዲመጡ ለማድረግ ፈልጎ የገንዘብ ሚኒስቴሩ መግለጫ ሚኒስትር ዲኤታው ዶክተር ኢዮብ ተካልኝ ከአንድ መቶ በላይ ተሳታፊዎች በተገኙበት የበይነ መረብ መድረክ ቀደም ሲል ስለተደረጉ የዕዳ ሽግሽግ ውይይቶች ማብራሪያ መስጠታቸውን አውስቶ ሀገሪቱ ከዩሮ ቦንድ አበዳሪዎች ጋር የዕዳ ክፍያ ሽግሽግ ለማድረግ ያላትንም እቅድ አቅርበዋል ይላል። ዶክተር አብዱል መናን ደግሞ በዚህ የዕዳ ክፍያ ሽግሽግ ውይይት መንግስት የመደራደሪያ ነጥቦች ማቅረቡን ይናገራሉ። በድርድሩ ከስምምነት ላይ ይደረሳል ብለው እንደሚያምኑም ገልጸዋል። የኢትዮጵያ መንግስት ያስቀመጣቸው ከንዲሽኖች ነበር እንደ መደራደሪያ ወለዱ ይቀነስልኝ፣ ምከፍልበት ጊዜ የሚቀጥለው ዓመት መሆኑ ቀርቶ ሁለት ሺህ ሀያ ስምንት ጁላይ ከዛ በአራት ዓመት በስምንት ክፍያ ይሁንልኝ የሚል ሀሳብ አቀርበው ነበር። እነሱ ደግሞ ወለዱ እንዳለ ይሁን ወደ ሁለት ሺህ ሀያ ስምንት መገፋቱ ተስማምተው አከፋፈሉ ላይ ግን በአንድ ዓመት የሚል ሀሳብ አቀርበው ነበር። ወለዱ ላይ የተወሰነ ልዩነት አላቸው የአሁኑ ወለድ ስድስት ነጥብ ሁለት ስድስት ሁለት አምስት ነው በዓመት የኢትዮጵያ መንግስት ደግሞ አምስት ነጥብ አምስት ብሎ ሀሳብ አቀርቧል እና የኢትዮጵያ መንግስት ኮሚትመንቱን አሳይቷል ለመደራደር እና እንዲያው ይስማሙን ከሚለው ሞር ይስማማሉ የሚለው ልቤን ይገዛዋል ሁለቱም ወደሆነ ድርድር ፖይንት ላይ መምጣታቸው ማይቀር ነው የዩሮ ቦንድ አበዳሪዎቹ የኢትዮጵያ መንግስት በዚህ ወር መጀመሪያ ላይ መክፈል የነበረበትን የ33 ሚሊዮን ዩሮ የወለድ ክፍያ እንዲፈጽም የ14 ቀናት የጊዜ ገደብ እንደተሰጠው ያስታወሱት ዶክተር አብዱል መናን በድርድሩ ተስማምተው ችግሩ ካልተፈታና ኢትዮጵያ ወለዱንና ብድሩን መክፈል ባትችል ውጤቱ ጥሩ አይሆንም ይላሉ። የኢትዮጵያ የመበደር አቅምን የመጀመሪያ ዝቅ ይላል። ወደ ጀንክ ትሪተር ይወርዳል። ይሄ ማለት ኢትዮጵያ የንግድ ብድር ምንም የምታገኝበት ሁኔታ እድሉም አይኖርም። አንደኛ ደረጃ ክሬዲት ሬቲንጉን ያወርደዋል። በሁለተኛ ደረጃ ከሌሎቹ የጀመረችውንም ትርድር በጣም ሊያንጓትትባት ይችላል። እዚህ ጋር ቋጫጭ ጉዳይ ስላለ ያ ተጓተተ ማለት ከአይኤምኤፍ ጋር የተጀመረው ድር ስምምነት ለም ፓኬጅ ኢኮኖሚክ ሪፎርሙ መሰረት ያደረገ እሱ ምንም ጥርጥር የለውም እንደሚጓተት ነው። በዚህ ሂደት አበዳሪዎቹም ይከስራሉ፣ ሀገሪቱም እዳን መክፈል አለመቻል ሁኔታ ውስጥ ትገባለች ወይም ፎልት ታደርጋለች የሚሉት ዶክተር አብዱል መናን። ይህ ደግሞ ከባድ ኢኮኖሚያዊ ጫና እንደሚያስከትል ነው የሚገልጹት። የኢትዮጵያ መንግስት ዲፎልት ነው ያደረግ፣ ኢንቨስተሮቹ ምን ይጠቀማሉ? ወደ አውቶማቲካሊ የቦንድ ዋጋው ከእንደገና ይወድቃል። አሁን ራሱ በአንድ ብር የሚሸጠው ወደ ስልሳ አራት ሳንቲም አካባቢ ወድቆ ነበር እና የኢትዮጵያ መንግስት ቴክኒካሊ ዲፎልት አደረገ ማለት ሂውጅ ከሰራ ነው እነሱ ላይ የሚመጣው። የኢትዮጵያ መንግስት ብድር የማያገኝ ከሆነ ከአይምኤፍ እንደዚሁም ከሌሎች አበዳሪዎች የማያገኝ ከሆነ ባለብን የበጀት ዲፊሲት፣ ባለብን የመንግስት ገቢ ዝቅ ማለት እና ወጪው ከፍ ማለት በጣም ተወሰነ ተራዘመ ጊዜ ኢኮኖሚክ ችግራችን ይበረታል ማለት ነው። ማንኛውም ፎሬን ዳይሬክት ኢንቨስትመንት የሚያደረግ ሰው የኢትዮጵያ ክሬዲት እንትንም መመልከቱ አይቀርም። ኢትዮጵያ እዳዋን መክፈል ማች ሀገር ከሆነች ነገ የፎሬን ዳይሬክት ኢንቨስትመንት የሚመጣው ባለሀብት ኢትዮጵያ ውስጥ ኢንቨስት አድርጎ እንዴት ነው ከኢትዮጵያ ገንዘቡ ነስ ማውጣት የሚችለው? ፊች የሚባለው የሀገራትን ብድር የመክፈል አቅም ደረጃ የሚያወጣ ተቋም የኢትዮጵያ ዕዳ የመክፈል ደረጃ በፊት ከነበረበት ዝቅ ማለቱን ባለፈው ሳምንት አስታውቋል። ተቋሙ ይህን ደረጃ የሚያወጣው የኢኮኖሚውን ሁኔታና የሀገራትን ፖለቲካዊ አለመረጋጋት ከግምት በማስገባት እንደሆነም ዶክተር አብዱል መናን ተናግረዋል። ስለዚህ ጉዳይ ከገንዘብ ሚኒስቴር ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። በመከታተል ላይ የምትገኙት የማክሰኞ ምሽት መሰናዷችን ነው። ስርጭታችንን በቪያ ማሪክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እንጋብዛለን። ቀጣዩ ዘገባችን ደግሞ ትምህርት ነው። በአማራ ክልል በሚገኙ ዩኒቨርስቲዎች ሲማሩ የነበሩ የዘንድሮ ተመራቂዎች ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲገቡ ትምህርት ሚኒስቴር ጠየቀ። አስተያየታቸውን ዛሬ ለአሜሪካ ድምጽ የሰጡት የ2016 ዓ ም ተመራቂ ነበርን ያሉ ተማሪዎች በአማራ ክልል በአሁኑ ሰዓት ባለው የጸጥታ ሁኔታ ዩኒቨርስቲዎች እስካሁን ባለመጥራታቸውና ትምህርት ባለመጀመራቸው የመመረቂያ ሂደቱ እንዲሁም ደግሞ የመውጫ ፈተናውን ያወሳስብብናል ብለዋል። በጉዳዩ ላይ ለማነጋገር የትምህርት ሚኒስቴር ከፍተኛ አመራሮች የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ግን ምላሽ ማግኘት አልተቻለም። በዚህ ዙሪያ አስቴር ምስጋናው ዘገባላት። በኢትዮጵያ በአማራ ክልል የሰው ሕይወት የቀጠፈው ግጭት መቀጠሉን ተከትሎ በክልሉ በሚገኙ ዩኒቨርሲቲዎች ትምህርት አልተጀመረም። አስተያየታቸውን ዛሬ ለአሜሪካ ድምጽ ከሰጡ የ2016 ዓ.ም ተመራቂዎች መካከል ክልሉ ውስጥ ሰላማዊ እንቅስቃሴ ባለመኖሩ ወደ ዩኒቨርሲቲዎቻቸው ገብተው ትምህርት እንዲጀምሩ አለመጠራታቸውን ገልጸው ይህም የመመረቂያ ሂደቱንና የመውጫ ፈተና አወሳሰዳቸውን እንደሚያወሳስብባቸው ተናግረዋል። ተማሪዎች በሰሜን ኢትዮጵያው ጦርነት ወቅት ትምህርት ሚኒስቴር በትግራይና በወልዲያ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎችን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲማሩ መወሰኑን አስታውሰው አሁንም ተመሳሳይ እርምጃ እንዲወስድ ጠይቀዋል። ከጎንደር ዩኒቨርሲቲ የሕዝብ አስተዳደር ትምህርት ዘርፍ የዘንድሮ ዓመት ተመራቂ እንደነበር የሚናገረው የደቡብ ክልል ወላይታ ዞን ነዋሪ በረከት በደቀ ጎንደር ዩኒቨርሲቲ የዘንድሮውን የትምህርት ዘመን እስካሁን አለመጀመሩን እንዳሳሰበው ይገልጻል። ብዙ ተማሪዎች እንደውም ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ አሁን እኛም ጋር እየደወሉ ጭንቀታቸውን በጣም እንትን ይላሉ። ትምህርት አምስት ወር መሆኑን እራሱ ያወኩት በጣም እየጨነቀኝ ከቤተሰብ ጋር ሁላ ተጣልቼ ሌላ ሌላ ሀገር እያጓጓዞኝ ነበረ፣ ግን በዛ ሁሉ ትምህርት ቤቱ በመዘጋቱ ምክንያት በጣም ከምን ሌላ ስራ ማንዳን ስራ ምንም ከጥቅም ውጭ ሆነን ዝም ብለን እየኖረን ነው እና ትምህርት ቤቱ ቢከፈት የሚል ብዙ ጥያቄዎችን አቅርበን ነበረ ግን ምንም አይነት ምላሽ ባለመሰጠቱ እንግዲህ ተስፋ ቆርጠን ዝም ብለን ቁጭ ብለናል። አሁን ትምህርት ሚኒስቴር መውሰድ ያለበትን ሪስክ ወስዶ እኛን ቢመልሰን ና መመረቅ ብንችል ብዙ አመት ለጠናልና ያንንም ደግሞ ሳናይ በኪንጋት በተለያዩ ነገሮች ከትምህርት አለም ወተን ወደ ሌላ አላማ ከምንገባ ወደ ሌሎች ነገሮች ከምንትን ከምንል ተመርቀን ቢያንስ የራሳችንም ስራ እንትን ብንል የተሻለ ነው ማለት ፈልጋል። ሌላው የጎንደር ዩኒቨርሲቲ የአምስተኛ አመት የህግ ተማሪ ና ዘንድሮ ይመረቅ እንደነበር የሚናገረው ተማሪ ጌታቸው አስረሳ የዘንድሮ የትምህርት ዘመን በወቅቱ ባለመጀመሩ በተለይ በህግ ተማሪዎች ላይ ውስብስብ ችግር እየገጠማቸው እንደሆነ ገልጾ ትምህርት ሚኒስቴር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ከአዲስ አበባ እና አካባቢ የሚኖሩ ተማሪዎች ትምህርት ሚኒስቴር ድረስ ሄደው እስከመጠየቅ ድረስ ደሰው ነበረ ወይ ተመራቂዎች ብቻ የምንገባበት እጅ ቢመባያች ና አሊያ ደግሞ ያው ወደ ላይ ዩኒቨርሲቲ እንኳን እንዲበተን የሚል ጥያቄ ነበር የተጠየቀው። ለዳር ሀያ አንድ ትምህርት ሚኒስቴር ያለን የነበረው አንጻራዊ ሰላም ባለበት አካባቢ ያሉ ዩኒቨርሲቲዎች መጥራት እንደሚችሉ ና እንዳለባቸው ና መንግስት ጥበቃ ሊያደርግ እንደሚችል ተማሪዎች ነበር የተነገረን። ያን ሀሳብ ይዘን እኛም ያው የምንጠራበትን ቀን እንደ መጽሐፍ ቀን ብንናፍቅም እስካሁን ድረስ የእኛም ግቢዎች ሌሎች ግቢዎች ማንም የጠራትም አልጠራንም። ምንም ነገር አላሉንም። እንደ ጎንደር ቤስ እንደኛ ደግሞ ስፔሻሊ ደግሞ የህግ ተማሪ እንደመሆነ መጠን ሪላቲቭሊ ሲወዳደር የህግ ተማሪዎች በጣም ብዙ ጫና አለብን። እኛ የአራተኛ አመት ሰከንድ ሰሚስተር ሳንጨርስ ነው የወጣ ነው ቶሎ እንገባለን በሚል ሳቤ ማለት ነው። የአራተኛ አመት ኮርስ አለብን፣ አምስተኛው ሁለት ሰሚስተር አለብን፣ ሶስት ወር ኤክስተርንሽ ፕሮግራም አለብን። በዛ ላይ ኤግዚት ኤግዛም አለ። ኤግዚት ኤግዛም ደግሞ እንደሚታወቀው ከጊዜ ጊዜ በጣም ታፍ እየሆነ የመጣው ኮምፒቴሽን ያለበትን እየሆነ የመጣው በዚህ ከጊዜ ውስጥ እስካሁን ደስ አንጠራ ከዚህ በኋላ እንኳን ገብተን እንዴት ነው የሚለው ተማሪዎችን በጣም ጭንቀት ውስጥ ከቶናል። በአማራ ክልል በሚገኙ አስሩም ዩኒቨርሲቲዎች አሁን ያለው የጸጥታ ችግር እስካልተስተካከለ ድረስ በዘንድሮ አመት በክልሉ በሚገኙ የዩኒቨርሲቲዎች ፎረም ፕሬዚዳንት ባለፈው ወር መጀመሪያ ለአሜሪካ ድምጽ መናገራቸው ይታወሳል። በባህር ዳር ዩኒቨርሲቲ ሲኒማና ቲያትር የአራተኛ ዓመት ተማሪ ታደለ ሞላም ባለፈው አመት ማለትም የ2015 ዓ ም ተመራቂ እንደነበርና በትምህርት ፋክልቲው አንዳንድ ስህተት ነው ባለው ምክንያት 2016 ዓ ም የትምህርት ዘመን የቀሩ ትምህርቶችን በመውሰድ እንደሚመረቁ የተነገራቸው ቢሆንም እስካሁን ትምህርት አለመጀመሩ እንዳሳሰበውና የዘንድሮ ዓመት እንዲሁ እንዳያልፍ ትምህርት ሚኒስቴርን ይማጸናል። ተማሪዎች ተመርቀው ወይ የራሳቸውን ስራ እየሰሩ ነው ወይም ደግሞ ላማለጦቻቸውን እያዩ ነው። እኔ ወይ ስራ መስራት አልችልም፣ እኔና ጓደኞቼ ማለት ነው፣ አልተመረቅ ነው መማርም ትምህርት እየተማርን ነው፣ አይደለም። ይህን አይነት ማለት አጣብቂኝ የሆነ መሀል ውስጥን ያለ ነው ነው በዚህ ሰዓት የሚደረገው ነገር ተደርጎ መፍትሄዎች ተወስደው እኛ ትምህርታችንን እንጨርሳ እንድንመረቅ እንዲያመቻቹልን መፍትሄዎች እንዲፈልጉልን ነው የምጠይቀው። ምናልባት ሌላ ቦታ ሄደን መማርም ካለብን ትራንስፈር መደረግም ካለብን በዛ መልኩ ወይም ሌላም ደግሞ መፍትሄ መንግስት የሚወሰድ መፍትሄ ካለ በጉዳዩ ዙሪያ የትምህርት ሚኒስቴር የህዝብ ግንኙነት ኃላፊዋና ለሌሎች ከፍተኛ አመራሮች የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው። የትምህርት ሚኒስቴር አንዲት ተማሪ በወሊድ ምክንያት 16 ቀናትና ከዛ በላይ ከትምህርት ገበታዋ ላይ ከቀረች ከዘመኑ ትምህርት ትታገዳለች በሚል በቅርቡ ያወጣውን ረቂቅ መመሪያ ተቃውሞ አስር የመብት ተሟጋች ድርጅቶች መግለጫ አውጥተዋል። ረቂቅ መመሪያው በኢትዮጵያ ህገ መንግስት የተደነገጉትን አዎንታዊ ድንጋጌዎች የሚንድና የሴቶችን መሰረታዊ የመማር መብቶች በግልጽ የሚነፍግም ነው ሲሉ ረቂቅ መመሪያው በድጋሚ እንዲታይ ጠይቋል። ስብኝሽ የቆየ ዘገባ አላት። ትምህርት ሚኒስቴር በቅርቡ ያወጣው ረቂቅ መመሪያ ትምህርታቸውን ለሚከታተሉ ሴቶች በወሊድ ወቅት የሚሰጣቸውን ፈቃድ በእጅጉ የሚገድብ ነው። አንዲት ተማሪ በወሊድ ምክንያት 15 ተከታታይ የትምህርት ቀናትን ካረፈች ትምህርቷን መቀጠል እንደምትችል ያስታወቀው አዲሱ መመሪያ 16 ቀናትና ከዚያ በላይ ከትምህርት ገበታዋ ከቀረች ግን ከዘመኑ ትምህርት ትታገዳለች ሲል አስታውቋል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የኢትዮጵያ ሴቶች ማህበራት ቅንጅት የኢትዮጵያ ሰብአዊ መብቶች ተሟጋች ማህበርና ሴታዊትን ጨምሮ በሴቶች መብት ዙሪያ የሚሰሩ አስር የሲቪክ ማህበረሰብ ድርጅቶች ይህን ረቂቅ ህግ ተቃውሞ ባለፈው ሳምንት መግለጫ አውጥተዋል ተቃውሞውን ያስተባበረው የኢትዮጵያ የህግ ባለሙያ ሴቶች ማህበር የፕሮግራም ክፍል ሀላፊ የሆኑት ቤተልሔም ደጉ እንደሚሉት ረቂቅ መመሪያው ህገ መንግስታዊ ድንጋጌዎችን የሚንድና ና የተጀመረውን አካታች አካሄድ ወደኋላ የሚጎትት ነው ለሴቶች የሚደረግ ልዩ ድጋፍ እርምጃዎች እንዲሁም ደግሞ ሴቶችን በተለያየ ስታተስ ለያ ማለት ባዮሎጂካል በሆነ ወይም ፆታን እድሜን የተለያዩ ነገሮችን መሰረት አድርጎ ዲስክሪሚኔት ማድረግ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም እንዲሁም ደግሞ የሀገራችን ህገ መንግስትም የሚከለክል ድርጊት ነው። ስለዚህ አንድ ሴት ከአስራ ስድስት ቀንና ከዛ በላይ ትምህርት ገበታዋ ላይ ካልተገኘች የዛን አመት እንድታቋርጥ ትታገዳለች የሚለው የሴቶች የመማር መብት ላይ ደግሞ ትልቅ ተግዳሮት ያለው ነው እና እንደዚህ አይነት ድርጊቶች ደግሞ በሚኒስቴር መስሪያ ቤቱ ፍሪኮንት እየሆኑ መጥተዋል። ኢንክሉዲንግ ፓንዳሜንታል የሆነው እና ኮንስቲቱሽናል የሆነው አፈርማቲቭ አክሽንም በዘንድሮ አመት አልተተገበረም። የአጠቃላይ ትምህርት የተማሪዎች ምዘናና ከክፍል ወደ ክፍል የሚደረግ ዝውውርን በተመለከተ የተዘጋጀው ይህ አዲስ መመሪያ ተማሪዎች የጨበጡትን እውቀትና ክህሎት እንዲሁም ያጎለበቱትን አመለካከት ወጥ በሆነ መንገድ በመመዘን ከክፍል ወደ ክፍል የሚያደርጉትን ዝውውር ለማከናወን እንዲቻል ታስቦ መዘጋጀቱን የትምህርት ሚኒስቴር አስታውቋል። ልጅ መውለድ በሴቶች ትምህርት ላይ ተደራራቢ ጫና እንደሚፈጥር አጠያያቂ አይደለም የሚሉት ተቋማት ግን ረቂቅ መመሪያው ለሴቶች ሌሎች አማራጮችን ከመፍጠር ይልቅ እንዳይበቁና በህብረተሰብ ውስጥ ሙሉ በሙሉ መሳተፍ እንዳይችሉ የሚያደርግ ቀጥተኛ ጥቃት መሆኑን በመግለጽ ተቃውሟል። በተጨማሪም ወይዘሮ ቤተልሔም ሴቶችና ወንዶች በአንድ አይን መታየት የለባቸውም ይላሉ። በአጠቃላይ ይሄ ድርጊትና ይሄ መመሪያ ብቻ ሳይሆን የሚኒስቴር መስሪያ ቤቱ ሁሉንም በአንድ የማየትና በአንድ አይነት ይሄ ለሁሉም በአንድ ጫማ እንዲበቃው የማድረግ አሰራር ለሴቶች ሪስፖንሲቭ አይሆንም እና ሴቶች ካለባቸው ልዩ የሆነ ተፈጥሯዊ ፍላጎቶች እንዲሁም ደግሞ ካለባቸው ሶሻል ባሪየርስ አንጻር ኮንሲደር ሊደረጉ የሚገቡ ብዙ ፖይንቶች አሉ የሚለው ነው። ወይዘሮ ቤተልሔም እንደሚያስረዱት ያለ ዕድሜ ጋብቻን ጨምሮ በተለያዩ ማህበራዊና ኢኮኖሚያዊ ተጽዕኖች ምክንያት በኢትዮጵያ ሴት ተማሪዎች ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ይህ ረቂቅ መመሪያ ተግባራዊ ከሆነ ደግሞ በሴቶች ትምህርት ላይ ተጨማሪ እንቅፋቶችን ይፈጥራል። ቅርብ ጊዜ የተሰሩ የዲ ኤች ኤስ ጥናቶች እንደሚያሳዩት አርባ አንድ ፐርሰንት የሚጠጉ ሴቶች ያለ እድሜያቸው ይዳራሉ ማለት ነው። ስኩል ድሮፕ አውት ሬትም እንደዚሁ በጣም ሀይ ነው እና ከዛ ነንበር ከሀፍ በላይ የሆኑት የሚይዙት ሴቶች ናቸው። ስለዚህ ሴቶችን እንዴት አድርጎ ትምህርት ቤት ላይ ኪፕ ማድረግ ያስፈልጋል። እንዴት ሪቴን እናድርጋቸው የሚያቋርጡበትን ምክንያት እንዴት እንስራ መባል ሲኖርበት ህጉ አስራ አምስት ቀንም ሀያ ቀንም አስር ቀንም ብሎ ማውራት መሻል የለበትም። የመብት ተቋማቱ ያወጡትን መግለጫ ተከትሎ የትምህርት ሚኒስትር ከሴቶች ጋር የሚሰሩ ዓለም አቀፍ ሀገር በቀልና መንግስታዊ ድርጅቶችን ጠርቶ መመሪያውን ካረቀቀው ክፍል ጋር መነጋገሩንና መመሪያው ለምን እንዳስፈለገ ማስረዳቱን ወይዘሮ ቤተልሔም ይገልጻሉ። ከጥራትና ተማሪዎች ትምህርታቸውን መቀጠል እንዲችሉ በሚል መውጣቱን ነግረውናል። ግን ጥራት ኮምፕሮማይዝ ማይደረግ ሁኔታም ቢሆን የሴቶችን ልዩ ፍላጎት ግን ግምት ውስጥ ማስገባት አለበት። የመብት ተሟጋች ድርጅቶቹ ትምህርት ሚኒስትር መመሪያውን እንደገና እንዲያጤነው ጠይቀዋል። በምትኩም ሴቶች ትምህርታቸውን እንዳያቋርጡ የሚደግፉ ሁኔታዎችን መፍጠር በሚቻልባቸው አማራጭ ሀሳቦች ላይ እንዲሰሩ ምክረ ሀሳብ ማቅረባቸውን ወይዘሮ ቤተልሔም አመልክተዋል። አርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሰው እነዚህ የመከላከል ስራዎችና እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን አርሊ ሜሬጅን በተመለከተ የሴቶች ድሮፕአውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ሪኢንቲግሬት እናደርጋቸው፣ ከወለዱም ደግሞ እንዴት ሰፖርት እናደርጋቸው የሚል ኦልተርኔቲቭ ሀሳቦችን ይዞ መምጣት ነው ያለበት ብለን ሀሳባችንን አቅርበናል። ትምህርት ሚኒስትር ከመብት ድርጅቶቹ ጋር ከተወያየ በኋላ ተቋማቱ አማራጭ ሀሳቦችን እንዲያቀርቡ የጠየቀ ሲሆን ተጨማሪ ውይይቶችም እንደሚደረጉ ወይዘሮ ቤተልሔም ነግረውናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ዘገባዎቻችን እየተገባደዱ ነው። የመጨረሻውን ላስተዋወቃችሁ። ከአጎራባች ሀገራት የሚገባ የበረሃ አንበጣ ወረርሽኝ ያሰጋት ኤርትራ የመከላከያ ጥሪ አደረገች ለመከላከል ጥሪ ያደረገች በኤርትራ ጥሩና ሰፊ ሽፋን ነበረው የተባለው ክረምት መውጣቱን ተከትሎ በሰሜናዊ ቀይ ባህር ክልል የበረሃ አንበጣ ወረርሽኝ እንደተከሰተ ያስታወቀው የኤርትራ ግብርና ሚኒስቴር በአሁኑ ወቅት ያን በጣ መንጋው በስፋት እየተስፋፋ መሆኑን አስታውቋል። ይሁን እንጂ ከኤርትራ ሰሜናዊ ጫፍ እስከ ምስራቃዊ ዝቅተኛ ቦታዎች የተከሰተው ወረርሽኝ ብዙም እንደማያሰጋው የገለጸው ሚኒስተሩ ዋናው ስጋት ከጎረቤት ሀገር ሱዳንና የመን ወደ ኤርትራ ሊፈልስ የሚችለው መንጋ ነው ሲልም አመልክቷል። በዚህ ዙሪያ ብርሃነ በረሃ ዘገባለሁ በኤርትራ የሰሜናዊ ቀይ ባህር ሪጅን የበረሃ አንበጣ ወረርሽኝ እንደተከሰተ ያስታወቀው የኤርትራ ግብርና ሚኒስቴር የመንግስት አካላት የመከላከያ ኃይሉና ህዝቡ ሁኔታውን በንቃት እንዲከታተሉና ወረርሽኙን ለመግታት ዝግጁ እንዲሆኑ ጥሪ አቅርበዋል። ያለንበት ወቅት በኤርትራ ሰፊ የቀይ ባህር ዳርቻ አካባቢ ይህ መደበኛ የክረምት ዝናብ የሚከሰትበት እንደሆነ የግብርና ሚኒስትሩ ጠቅሶ ይህም አንበጣው እንዲፈለፈል ምቹ ሁኔታ እንደሚፈጥርለትና የወረርሽኙን ደረጃ አስጊ እንደሚያደርገው አሳስበዋል። ካለፈው ህዳርና ታህሳስ ወር ጀምሮ የአንበጣውን መፈልፈል የመቆጣጠር ስራ ሲያካሄድ እንደቆየ የጠቀሰው የሚኒስቴር መስሪያ ቤቱ መግለጫ በዚህም በሶስት የሰሜናዊ ቀይ ባህር ሪጅንና በአንድ የደቡባዊ ቀይ ባህር ሪጅን ወረዳዎች በጠቅላላው በ18000 ሄክታር ላይ የታየ አንበጣ መንጋ በቁጥጥር ስር ውሏል ብለዋል። አሁንም የቁጥጥር ስራው በስፋት እንደቀጠለ ገልጸዋል። ሚኒስቴሩ አያይዞም በጎረቤት ሱዳንና በየመን በተለያየ እድገት ደረጃ ላይ የሚገኝ የበረሃ አንበጣ በስፋት እየታየ እንደሆነና መንጋው ወደ ኤርትራ ሊፈልስ እንደሚችል ጠቁሞ ሕዝቡና የመከላከያ ኃይሉ ሁኔታውን በንቃት እንዲከታተሉና ወረርሽኙን ለመግታት እንዲዘጋጁ አሳስበዋል። በጉዳዩ ላይ የግብርና ሚኒስቴር የተዘዋዋሪ ተወያዮች ቁጥጥር ቢሮ የቡድን ተወካይ አቶ ኤፍሬም አሮን ለአሜሪካ ድምፅ ሲያብራሩ ባለፈው መስከረም ወር አጋማሽ ከሱዳን ጋር በሚያዋስነው የሰሜን ኤርትራ አንድ ወረዳ ውስጥ መጠነኛ ያሉት የረሃብ አንበጣ እንደተከሰተ ጠቅሰው በአሁኑ ወቅት ግን በ ዘጠኝ መቶ ሺህ ሄክታር ላይ እንደተስፋፋ አስረድተዋል። ቲ ቦታታት የበረሃ አንበጣ ወረርሽኙ በብዛት የታየው በሰሜናዊ ቀይ ባህር ሪጅን ቅሮራ ወረዳ ነው። በየጊዜው ብዛቱ እየጨመረ እስከ ደቡባዊ ቀይ ባህር ሪጅን አርአታ ወረዳ ድረስ ተዛምተዋል። በአሁኑ ወቅት ወደ 9000 ሄክታር በሚገመት ቦታ ላይ ቢስፋፋም አንበጣው ገና መብረር አልጀመረም። ሰው በማይኖርበት በረሃ በፍጥነትና በብዛት እየተራባ በከፍተኛ የመብረርና የመስፋፋት ባህሪው አደገኛነት ቀዳሚውን ስፍራ የሚይዘው አንበጣ አጥፊ ተባይ ነው ያሉት አቶ ኤፍሬም፣ መብረር ከመጀመሩ በፊት የመቆጣጠር ስራ እንደተሰራ ገልጸዋል። የአገሪቱ ጦር ኃይል የአካባቢው ሕዝብና አስተዳደሩ የተቀናጀ ትብብር እንዳደረጉበት በጠቀሱት የመቆጣጠር ስራ መንጋው በሰብል ላይ ይህ ነው የሚባል ጉዳት አላደረሰም ብለዋል። ሳብ ሕጂ ኣብ ዘራእቲ ዘውረዶ ጉድኣት አንበጣው ብዙውን ጊዜ የሚራባው ሰብል ከሚገኝበት አካባቢ ርቆ በበረሃ ነው። መፈልፈል ከጀመረበት ጊዜ አንስቶ የእድገት ውደቱን እየተከታተልን፣ መብረር ከመጀመሩ በፊት እዚያው በቦታው ላይ እያለ እንቆጣጥረዋለን። በዚህም የሰብል ሽፋን ላለባቸው አካባቢዎች ቅድሚያ ስለምንሰጥ አንበጣው እስካሁን በሰብል ላይ ያደረሰው ጉዳት የለም። በአገር ውስጥ ከሚፈለፈለው በላይ ከአጎራባች ሀገራት የሚፈልሰው መንጋ ይበልጥ አስኪ እንደሆነ አቶ ኤፍሬም አክለው አመልክተዋል ቁርብ ህጂ ከስጋአና ዝክእል እቲ ካብ ጎረባብቲ ክመጽእ ዝክእል በራር በጣ ከጎረቤት ሀገራት ወደ ኤርትራ የሚፈልሰው አንበጣ ግን መብረር የጀመረ ከመሆኑም በላይ በብዛትና በመንጋ ስለሚመጣ ብዙ አካባቢዎች እየተስፋፋ የቁጥጥር ስራውን ስለሚያከብደው አስጊ ነው ከአጎራባች ሀገራት ሊመጣ የሚችለውን መንጋ ለመቆጣጠር ታዲያ አስፈላጊው ቅድመ ዝግጅት እንደተደረገ አቶ ኤፍሬም ገልጸዋል መብዛሕትኡ እቲ በሪሩ ዝመጽእ አንበጣፍቲ ጎቦታት ከነበረን ልምድ ተነስተን ስናየው ከጎረቤት ሃገራት የሚፈልስ አንበጣ በኮረብታማ ቦታዎች ላይ ነው የሚያርፈው። መኪና በሚገባበት አካባቢ በመኪና መኪና በማይገባበት አካባቢ ደግሞ የአካባቢው ህብረተሰብና የመከላከያ ኃይል አባላት በቦታው ተሰማርተው ቅኝትና ክትትል በማድረግ ላይ ናቸው የግብርና ሚኒስቴርም የጸረ ተባይ መድኃኒትና ተያያዥ ግብዓቶችን በየቦታው አዘጋጅቶ በንቃት እየተጠባበቀ ይገኛል የበረሃን በጣውን ለመቆጣጠር ጸረ ተባይ መድኃኒትም በጥቅም ላይ እንደሚውል የተናገሩት በግብርና ሚኒስቴር የተዘዋዋሪ ተባዮች መቆጣጠሪያ ቢሮ ቡድን ተወካይ አቶ ኤፍሬም አሮን በሰውና በእንስሳ ላይ የጎንዮሽ ጉዳት እንዳያደርስ የርጭት ስራው ጥንቃቄ በታከለበት መልኩ እየተካሄደ እንደሆነ አክለው ገልጸዋል። ለአሜሪካ ድምፅ ራዲዮ፣ ብርሃነ በረሀ አስመራ። ተመልካቾቻችን፣ ለምሽቱ የነበሩን መሰናዳዎች እዚህ ላይ ተጠናቀቁ። አብራችሁን ስለቆያችሁ እናመሰግናለን። ደናደሩ